the voice of america <laughs> e -A. yeah yeah radio tabiano i once again call in the strongest possible terms on those responsible እና ሌሎችንም ህጻናት የጠለፉ ሁሉ ያለ አንዳች ቅድመ ሁኔታ እንዲለቋቸው እጅግ ብርቱ የሆነ ጥሪ በድጋሚ አሰማለሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ከናይጄሪያ ዋና ከተማ አቡጃ ትናንት ካስተላለፉት መልእክት የተቀነጨበ ነው የሰማችሁት። ሙሉ ዘገባው ዜናውን ተከትሎ በዕለቱ አቢርስ ይሰማል። የብሩንዲው ፕሬዚዳንት ፒየር ኢንኮዚዛ ባለፈው ሐሙስ ለሦስተኛ የሥልጣን ዘመን ቃለ መሐላ ፈጽመዋል። ፕሬዚዳንቱ ይህን ያደረጉት በአገሪቱ ህገ መንግስት የተደነገገውን የስልጣን ገደብ ጥሰው ነው የሚለው ነቀፋም ቀጥሏል። በዚህ ላይም ትንታኔ ይኖረናል። ሌሎች ዘገባዎች እና ቅንብሮች ይኖሩናል። የዕለቱ መደበኛ ቅንብሮች ሐኪሙን ይጠይቁና ንግድና ምጣኔ ሀብት በልዩ ልዩ ርእሶች ላይ ካተኮሩ ቅንብሮች ጋር በሁለተኛው አጋማሽ ይጠብቋቸዋል። ሰላም አድማጮች እንደምን ዋላችሁ አምስታችኋል። ከዛሬ ማክሰኞ ነሐሴ 19 ልዩ ዝግጅት ጋር ተረኛ አስተናጋጆቹ እኔ አዲስ አበበና አሉላ ከበደ ከፕሮዲሰራችን ጽዮን ግርማና ከስርጮት መሀንዲሱ ሊና ስሪምኮዝ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና የኬንያ ፖሊሶች ሶማሊያ ውስጥ የሚንቀሳቀሰው የአልሸባብ ቡድን አባላት ለመሆን የፈለጉ ናቸው ያሏቸውን ስምንት ታንዛኒያውያን በቁጥጥር ስር አውለዋል። ጋሪሳ ውስጥ የሚገኙ ባለሥልጣናት እንዳስረዱት ከሆነ ስምንቱ ተጠርጣሪዎች ዳዳብ ከተማ ውስጥ ትናንት በቁጥጥር ስር ውለዋል። የክልሉ ሰላምና ደህንነት አስተባባሪ ሞሐመድ አሊ ሳለህ ሰዎቹ ከታንዛኒያ የመጡ ናቸው ከማለት ያለፈ ዝርዝር አልተናገሩም። ሳለህ አክለውም ፖሊሶች ሰሜናዊ ምስራቅ ክፍለ ሀገር ውስጥ ባለፈው ሳምንት ሁለት ሴቶችን በቁጥጥር ስር እንዳዋሉ አመልክተው፣ አንዷ ኬንያዊት፣ አንዷ ደግሞ ታንዛኒያዊት የሆኑ እነዚህ ሴቶች የአልሻባብ ምልምል ሙሽሮች ናቸው ብለዋቸዋል። በሌላ ዜና ፖሊሶቹ በአንድ መኖሪያ ቤት ውስጥ ባካሄዱት አሰሳ ሰባት ሽጉጦች፣ ሰባት የእጅ ቦምቦች፣ ሀያ ጥይቶችንና አስራ አምስት መጽሔቱን ጨምሮ በርካታ የጦር መሳሪያ ክምችት መማረካቸው ተገልጧል። ቤት አከራዮች ከእንደነዚህ አይነት ተከራዮች መጠንቀቅ እንዳለባቸው የክልሉ ሰላምና ደህንነት አስተባባሪ መሐመድ ሳልህ አሳስበዋል። ጋሪሳ የአልሻባብ የጥቃት ኢላማ መሆኗ ይታወቃል። ባለፈው ሚያዝያ ወር እንኳ በጋሪሳ ዩኒቨርሲቲ ላይ ባካሄደው ጥቃት ብዙዎቹ ተማሪዎች የሆኑበት 148 ሰዎች ህይወታቸውን ማጣታቸው አይዘነጋም። ደቡብ ሱዳን። የደቡብ ሱዳኑ ፕሬዝዳንት ሳልቫ ኪር አገራቸው ውስጥ ላለፉት ሀያ አመታት የተካሄደውን የእርስ በርስ ጦርነት ለማቆም የታቀደውን ስምምነት ለመፈረም መስማማታቸው ተገለጠ። የአሜሪካ ድምፅ ወደ ደቡብ ሱዳን ለሚያሰራጨው ፕሮግራም በደረሰ ደብዳቤ እንደተመለከተው ስምምነቱ ነገ ረቡዕ ጁባ ውስጥ እንደሚፈጸም ኢጋድ አመልክቷል። ኢጋድ የደቡብ ሱዳንን ጦርነት ለማስቆም በሚስተር ኬርና መንግስታቸው እንዲሁም በተቀናቃኛቸው ሪክ ማቻር መካከል የሚካሄደውን ድርድር ሲሸመግል እንደነበር ይታወቃል። ማቻር ስምምነቱን ባለፈው ሳምንት የትናንት ሰኞ ሳምንት አዲስ አበባ ላይ የፈረሙ ሲሆን ሳልቫኪር ግን ልምከርበት በሚል ሰበብ ያለመፈረማቸው ይታወሳል። የፈረንሳይ ዜና አውታር የሚስተር ኪርን ቃል አቀባይ ጠቅሶ እንደዘገበው ኪር ስምምነቱን ቢፈርሙም እንኳን መንግስት ቅሬታ ይኖረዋል ብለዋል። በነገ የፊርማ ስነስርዓት ላይ የኬንያ የኡጋንዳ የሱዳንና የኢትዮጵያ መሪዎች ይገኛሉ ተብሎም ይጠበቃል። በኒጀር ዴልታ መንገድ ላይ የተጠመደ ቦምብ ፈንድቶ ሶስት ሰዎችን ሲገድል ሌሎች 27 ማቁሰሉን የግብፅ ጦር ኃይል አስታውቋል። ትናንት ሰኞ ለደረሰው ለዚህ አደጋ ተጠያቂ የሆነ ማንም የለም። ሌላ ሁለተኛው ቦምብ ሰሜን ሲናይ በረሃ ገብ መሬት ኤል አሪሽ አጠገብ ፈንድቶ አምስት ወታደሮችንና የሕክምና አባላትን መግደሉም ታውቋል። ባለፈው ሳምንት ካይሮ ውስጥ የደረሰ ኃይለኛ ፍንዳታ የአገሪቱን ብሔራዊ የደህንነት ህንፃ አውድሞ 29 ሰዎችንም አቁስሏል። ፕሬዚዳንት ሙሐመድ ሞሪስ ከስልጣን ከተወገዱና በእስር ላይ ከዋሉበት ከ2013 ወዲህ ነውጠኞች በወታደራዊ መንግስት ላይ ወከባና የመገልበጥ ሂደት ሲያካሂዱ መቆይታቸው አይዘነጋም። ሰሜን ናይጄሪያ ውስጥ አጥፍቶ ጠፊዎች ባደረሷቸው ሁለት የቦምብ ፍንዳታዎች በአውቶቡስ የሚጓዙ ሲቪሎች ህይወት መጥፋቱ ተገለጸ በዳማቱሩ አውቶቡስ ማቆሚያ ጣቢያ የደረሰው የመጀመሪያው ፍንዳታ አምስት ሰዎችን ገድሎ ከ ከአርባ በላይ ም አቁስሏል ሁለተኛው አጥፍቶ ጠፊ ግን በችኮላ ያፈነዳው ቦምብ ከራሱ ሌላ ማንም ላይ ጉዳት ያለማድረሱ ነው የተገለጠው የአውቶቡሱ ጣቢያው ፍንዳታ ያደረሰችው አንዲት የአስራ አራት ዓመት ልጅ መሆኗን ምስክሮች ተናግረዋል። ዳማቱሩ ዮቤ ክፍለ ግዛት ውስጥ የምትገኝ የ44 ሺ ህዝብ መኖሪያ ከተማ ስትሆን ዮቤ ደግሞ የአሸባሪው ቦኮ ሀራም ጥቃት ከሚያይልባቸው ሶስት ክፍለ ግዛቶች አንዷ ናት። አድማጮች፣ ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር በዚህ በያዝኑ ዓመት ብቻ ወደ ሶስት መቶ ሺህ የሚጠጉ ድንበር ተሻጋሪ ስራ ፈላጊዎች በሜዲትሬኒያን ባህር አቋርጠው አውሮፓ እንደገቡ አስታውቋል። አብዛኛዎቹ ኢጣሊያና ግሪክ እንደገቡ ያስታወቀው ድርጅቱ ሁኔታው እንዲህ መቀጠል ስለማይችል አንድ ሁለገብ መፍትሄ ያስፈልጋል ብሏል። ከዩኤንኤችሲአር ማዕከል መስሪያ ቤት ጄኔቫ ሊሳ ሽላይን ዘገባ ልካለች። ትዝታ በላቸው ታቀርበዋለች። በብዙ ሺዎች የሚገመቱ ከፍተኛ ጭንቀትና ተስፋ መቁረጥ የሚስተዋልባቸው ፍልሰተኞች በዚህ ባለፈው ሳምንት ፍጻሜ ወደ ቀድሞ ዩጎዝላቪያ ሪፐብሊክ መቀዶንያ ለመግባት ሲጥሩ የታየው ቀውስና ትርምስ ረገብ ብሏል ይላል የመንግስታቱ የስደተኞች መርጃ ድርጅት ዩኤንኤችሲአር። የድርጅቱ ቃል አቀባይ መለሳ ፍለሚንግ ሰዎቹ ሶስት መቶና አራት መቶ እየሆኑ ነው የሚጓዙት ብለዋል። የመቄዶኒያን ድንበር የሚቆጣጠሩ እንደተናገሩት ደግሞ ከሶሪያ ከአፍጋኒስታን እና ከኢራቅ ጦርነት የሚሸሹ በቀን ሶስት ሺህ የሚሆኑ ሰዎች የፖለቲካ ጥገኝነት ይጠይቃሉ ብለዋል። የፖለቲካ ስደተኞችና ፍልሰተኞች የተቀላቀሉባቸው በጣም አድካሚ አገሮች አቋራጭ ጉዞ የሚያደርጉ ሰዎች ለጥቃት የተጋለጡ ሴቶች ህጻናትና አረጋውያን እንደሚገኙባቸው የዩኤንኤችሲአር ቃል አቀባይ መለሳ ፍለሚንግ ተናግረዋል። ብዙ ጊዜ አቅማቸው የተዳከመ ነው፣ የስነ ልቡና መቃወስም ደርሶባቸዋል። አብዛኛውን ጊዜ እንደ ሕክምና ያሉ ሰብአዊ እርዳታዎች የሚያስፈልጓቸው ናቸው። ስለዚህ እነዚህን ሰዎች በሰብአዊነት መንከባከብ አስፈላጊ ነው፣ እርዳታ ሊደረግላቸው ይገባል። ስደተኞቹና ፍልሰተኞቹ ካረፉ በኋላ ወደ ሰርቢያ፣ ሁንጋሪያ እንዲሁም ወደ ሌሎች የአውሮፓ ህብረት ሀገሮች ያቋርጣሉ። የተባበሩት መንግስታት የስደተኞች መርጃ ድርጅት ከፖለቲካ ጥገኝነት ጠያቂዎቹ 43 ከመቶውን እንደሚቀበሉ ተናግረዋል። ጀርመን በዚህ ዓመት ወደ 800 ሺህ ሰዎችን እንደምትቀበል በቅርቡ ገልጻለች። የዩኤን ኤችሲአር ቃል አቀባይ መለሳ ፍለሚንግን የፍልሰተኞች ቀውስ እንዲህ በአንድና ሁለት ሀገሮች እርዳታ አይፈታም በማለት 28ቱም የአውሮፓ ህብረት ሀገሮች እነዚህን ችግረኞች በወጉ በመከፋፈል እንዲረዱ ጥሪ አድርገዋል። ይህ በእንዲህ እንዳለ የሃንጋሪ መንግስት ከሰርቢያ ጋር ከሚያዋስነው ድንበር ላይ ሶስት ነጥብ አምስት ሜትር ከፍታ ያለው አጥር ማቆሙ ተነገረ። ሀንጋሪ ይህን አጥር ያቆመችው አውሮፓ ውስጥ ከተለያዩ ሀገሮች ፈልሰው የሚመጡ ሰዎች ዜና እየበረከተ በመጣበት ወቅት ሲሆን አላማውም ወደ ሀገሯ ለመግባት የሚሞክሩትን ለመገደብ እንደሆነ ታውቋል። ይሁንና በተባበሩት መንግስታት ድርጅት የተለያዩ አካባቢዎች ፈልሶ የሚመጡ ሰዎች ሰብአዊ መብት አስጠባቂ ቢሮ ኃላፊ ፍራንሷ ክሮፑ ፍልሰተኞችን ወይም ፈልሶ የሚመጡትን ሰዎች ለመከላከል የብረት አጥር ማቆምና አስለቃሽ ጋዝ መጠቀም ትክክል ያለመሆኑን ባወጡት መግለጫ አመልክተው የአውሮፓ ህብረትና አባሎቹ ስህተት አልፈጸሙም ብለን ራሳችንን ማሞኘት የለብንም በማለት ቅሬታቸውን ለአውሮፓ ህብረት ባለስልጣናት አስተላልፈዋል። ሀንጋሪ አያሌ ሶሪያውያን ፈልሶ የመጡ ሰዎች በጀልባና በእግር ጉዞ ጭምር ወደ ተለያየ የአውሮፓ ሀገሮች የሚሸጋገሩባት መሆኗ ይታወቃል። ባለስልጣናቱ በትናንትና ዕለት ብቻ ሁለት ሺህ ያህል ሰዎች የተመዘገቡ ወይም የመዘገቡ ሲሆን ይህም የቀኑ ከፍተኛ ቁጥር መሆኑ ታውቋል። የሃንጋሪ መንግስት በዚህ በያዝ ነው የአውሮፓውያን 2015 ዓ ም ከ100 ሺህ በላይ ሰዎችን የመዘገበ ሲሆን ይህም ካለፈው ዓመት 2014 እጥፍ መሆኑ ተገልጧል። ሰሜን ሰሜንና ደቡብ ኮሪያ በመካከላቸው ያለውን ውጥረት ለማርገብ በደረሱ ስምምነት መሰረት ደቡብ ኮሪያ በሰሜን ኮሪያ ላይ የምታስተላልፈውን የፕሮፓጋንዳ ስርጭት ዛሬ ማክሰኞ አቁማለች። ሰሜን ኮሪያም አዎንታዊ አጸፋውን ለማሳየት መሬት ውስጥ የተቀበረ ፈንጂ በቅርቡ ለሁለት የደቡብ ኮሪያ ወታደሮች ህይወት መጥፋት ምክንያት በመሆኑ ያዘነች መሆኗን ገልጣለች። ሁለቱም ኮሪያዎች በቅርቡ ወይ ሶውል አለም ፒዮንግያንግ ውስጥ አንድ የጋራ ውይይት እንደሚኖራቸው የደቡብ ኮሪያው ፕሬዚዳንታዊ አማካሪ ኪም ኩዋንዢን ገልጠዋል። ውይይታቸው ለ62 ዓመታት የተቋረጠ ግንኙነታቸውን በማደስ ላይ የሚያተኩር ሆኖ በመጪው መስከረም ወር ደግሞ በቀዝቃዛው ጦርነት ምክንያት የተለያዩ ቤተሰቦችን የማገናኘቱ ሂደት ይቀጥላል። የደቡብ ኮሪያ ዋና ሸርክ የሆነችው ዩናይትድ ስቴትስም የሁለቱን ስምምነት አድንቃ በኮሪያው ባህረገብ መሬት ያለው ውዝግብ ለአንድና ለመጨረሻ ጊዜ እንደሚያበቃለት ተስፋዋን ገልጣለች። የተባበሩት መንግስታት ድርጅት ዋና ጸሐፊና የቀድሞ የደቡብ ኮሪያ ውጭ ጉዳይ ሚኒስትር ባንኪሙንም ሁለቱ ወገኖች የሰላም ጥረቶቻቸውን በእጥፍ እንዲያሳድጉ አሳስበዋል። በመጨረሻም ስፖርት ገንዘቤ ዲባባ ቃሏን ጠበቀች። በቤጂንጉ የዓለም አትሌቲክስ ሻምፒዮና በ1500 ሜትር ርቀት ድል ተቀዳይታ የመጀመሪያውን የወርቅ ሜዳሊያ ለኢትዮጵያ አስገኘች። ገንዘቤ በዚህ ርቀት ሞናኮ ላይ በቅርቡ አዲስ የክብረ ዓለም የዓለም ክብረ ወሰን ማስመዝገቧ አይዘነጋም። የገንዘቤ እህት ጥሩነሽ ዲባባ ከሰባት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2008 ዓ.ም እዚሁ ቤጂንግ በርድስ ኔስት ወይም የወፍ ጎጆ ስታዲየም በኦሎምፒክ ከ በአምስትና በአስር ሺህ ሜትሮች ሩጫ ውድድሮች በሁለቱም የወርቅ ሜዳሊያዎችን በማግኘት ታሪክ መስራቷ ይታወሳል። አሁንም ገንዘቤ እዚሁ ስታዲየም ውስጥ በአትሌቲክስ የሻምፒዮና በ1500ና በ5000 ሜትሮች ሩጫ ውድድሮች በሁለቱም ወርቅ ለማግኘት አልማለች። የመጀመሪያውን ወርቅ ዛሬ ወስዳለች። ሁለተኛው የፊታችን እሁድ የሚታይ ይሆናል። መልካም እድል እንመኛለን። ከአሜሪካ ድምፅ ዜናው አበቃ። አድማጮች የምትከታተሉት ከዋሽንተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደን። የምሽቱ አብይ ርዕስ ነው። ቀዳሚው ከሰሜን ምስራቅ ግዛቷ በሰፋ አካባቢ ላይ ጥፋት ያደረሱትን የቦኮ ሀራም አማጽያን ለመውጋት ናይጄሪያ የተሻለ መንግስት ቢኖራት እንደሚጠቅማት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አሳስበዋል። በሌላ በኩል ደግሞ ለበርካታ ዓመታት በተካሄዱባት ሃይማኖትን መሰረት ያደረጉ ሁከቶች ሳቢያ በብርቱ የተከፋፈለችውና የተጎዳችው የናይጄሪያ ሰሜናዊ ከተማ ካዱና የሁለቱም እምነት ማህበረሰቦች የተወጣጡ መሪዎች ተገናኝተው የመቻቻል አዲስ ዘመን ያሉትን ጥረት እያከናወኑ ነው። ክሪስስታይን ከሌጎስ ኢብራሂም ያኩቡ ከካዱና ያጠናቀሯቸውን ዘገባዎች ሰለሞን አባተ እንደሚከተለው ጨምቁ። ከናይጄሪያ ዋና ከተማ አቡጃ ትናንት ንግግር ያደረጉትና መልእክት የሚያስተላለፉት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ሶሪያ ውስጥ እየተካሄደ ያለውን እጅግ ብዙ ደም ያፋሰሰ የእርስ በርስ ጦርነት ከናይጄሪያው የጸጥታ መታወክና ሀገሪቱ ቀውሷን ለመቆጣጠር እያደረገች ካለችው ጥረት ጋር ጎን ለጎን አስተያይተውታል። ሶሪያ ውስጥ ለአምስት ዓመታት የዘለቀው ጦርነት እንዲህ አይነቱ መልካም አስተዳደር በመጥፋቱ ምክንያት የተጫረ ነው። መሪዎቹ ግድ የለሽ በመሆናቸው ነው። ሕዝብን አያነጋግሩም፣ አዳምጡም ነበር። ስለዚህ ጽንፈኝነት ስር እንዲሰድ ሁኔታዎችን አመቻቸ። እንዲህ አይነት ሁኔታ እዚህ እንዳይፈጠር ማቆም አለብን። ነሐሴ 21 2003 ዓ.ም በኢትዮጵያ አቆጣጠር መሆኑ ነው። አቡጃ የሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት በቦምብ ተመትቶ ነበር። ዋና ጸሐፊው ትናንት አቡጃ የተገኙትም የዚያን ጥቃት አራተኛ ዓመት ለማሰብ በተዘጋጀ ሥነ ሥርዓት ላይ ለመገኘት ነበር። በዚያ ጥቃት 23 ሰው ተገድሏል፣ ስድሳ ሰው ቆስሏል። ናይጄሪያ ውስጥ በአንድ ዓለም አቀፍ ተቋም ላይ እንዲህ አይነት ጥቃት ሲፈጸም ያ የመጀመሪያ ነበር። የተባበሩት መንግስታት የናይጄሪያን ጸረ ስንፈኝነት ትግል እንደሚደግፉ ሚስተር ባን ቃል ገብተዋል። ቦኮ ሐራም ባለፈው ዓመት ከቺቦክ ከተማ ጠልፎ የወሰዳቸውን ሁለት መቶ ተማሪ ልጃገረዶች እንዲለቅም ጠይቀዋል። ልጃገረዶቹንና ሌሎችንም ሕፃናት የጠለፉ ሁሉ ያለ አንዳች ቅድመ ሁኔታ እንዲለቋቸው እጅግ ብርቱ የሆነ ጥሪ በድጋሚ አሰማለሁ። ዋና ጸሐፊውን ያስተናገዷቸው የዛሬ ሦስት ወር ወደ መንበረ ሥልጣኑ የዘለቁት ፕሬዚደንት ማማዱ ቡኻሪ ሀገራቸውን ከከርሰ ምድር ዘይት ሽያጭ ጥገኝነት ነፃ ሊያወጡ ቃል ገብተዋል። የግብርናውን ዘርፍ ለማሳለጥና ለማቀላጠፍ እንደሚሰሩ፣ የሥራ አጥነትን ችግር ለማቃለል እንደሚጥሩም ተናግረዋል። በአፍሪቃ በሕዝቧ ቁጥር ቀዳሚ የሆነችውን የናይጄሪያን የጸጥታና ጸረ ሙስና ትንቅንቅ እንዲሁም የሥራ ፈጠራን ጥረት ከአህጉሪቱ አጠቃላይ መነሳሳት ጋር አያይዘውታል። የመንግስታቱ ድርጅት ዋና ጸሐፊ ሚስተር ባን ናይጄሪያን ከለወጥክ ድፍን አፍሪካን መለወጥ እንደምትችል አምኛለሁ። በሌላ በኩል ደግሞ ዐመፅና ሁከት በርክቶባት ከቆየችው ከካዱና የመልካም ዜና ነፋስ እየነፈሰ ነው። ከአዱና ከተማ ውስጥ በቱዱን ፋዋ ቀበሌ የምትገኘው የምዕራብ አፍሪቃ ወንጌላዊት ቤተ ክርስቲያን ባለፉት ጥቂት ዓመታት ውስጥ ዐሥር ለሚሆን ጊዜ ተቃጥላለች። በሁለቱ ማኅበረሰቦቻቸው መካከል ያለው ልዩነትና ባላንጣነት እስከ ወዲያኛው እንዲፋቅ የሚፈልጉት ሙስሊምና ክርስቲያኖች ከትናንት በስቲያ ምሽት ላይ እዚያችው ቤተ ክርስቲያን ውስጥ ስብሰባ ተቀምጠዋል። የቤተ ክርስቲያኒቱ አባት ቄስ ያኑሳ ማዱ ዲ ኤሰንስ ኦፍ ቱዴይስ ሰርቪስ ኢዝ ቱ ቴል ዘ ወርልድ ዛት ፒስ ኢዝ ፖሲብል ኤንድ ዛት ክርስቲያንስ ኤንድ ሙስሊምስ ካን ኮኤግዚስት ሶ ዊ ሃቭ ኮልድ አወር ሙስሊም ፍሬንድስ ሶ ዛት ዊ ካን ካም ኤንድ ወርሺፕ ቱጌዘር። ይህ የመሸጋገሪያ ድንጋይ ነው። የዛሬው አገልግሎት ትርጉም ሰላም መፍጠር እንደሚቻል ክርስቲያኖችና ሙስሊሞች አብረው መኖር እንደሚችሉ ለዓለም መናገራችን ማሳየታችንም ነው ነው ያሉት ቄስ ያኑሳ ማዱ። እናም ተሰብስበን አብረን እንድንጸልይ ሙስሊም ወንድሞቻችንን ጋበዝናቸው ብለዋል። ካዱና ግዛትና ዋና ከተማይቱ ካዱና ሙስሊሞችና ክርስቲያኖች ተደባልቀው የሚኖሩባት ስፍራዎች ናቸው። በግዛቲቱ ሰሜን የሚበዛው ሰው ሙስሊም ሲሆን፣ በደቡቡ የሚበዛው ደግሞ ክርስቲያን ነው። በሁለቱ ማኅበረሰቦች መካከል ግጭቶች እዚህም እዚያም ደግሞም እያሰለሱ ሲከሰቱ ቆይተዋል። የዛሬ አራት ዓመት የተካሄደውን ፕሬዝደንታዊ ምርጫ ተከትሎ የተነሳው መጨፋጨፍ ግን ደም አብዝቶ ፈሶባቸዋል ከተባሉ ግጭቶች አንዱ ሆኖ ይጠቀሳል። ያኔ በመላ ናይጄሪያ የስምንት መቶ ሰው ሕይወት ጠፍቷል። ከዚያ የበለጠው የተገደለው ካዱና ውስጥ ነበር። ዘንድሮ ናይጄሪያን አዲስ ፕሬዝደንት ናይጄሪያውያን አዲስ ፕሬዝደንት መረጡ። ማማዱ ቡኻሪ ቤተ መንግሥት ገቡ። ካዱናውያን ታዲያ ያንን መተናነቅና መተላለቅ አውልቀን ጥለን አዲስ ሐሳብ፣ አዲስ መንፈስ በመካከላችን እናንግስ ብለው ቆረጡ። ሙስሊሙ አቡበከር ሚኪ ቤተ ክርስቲያኒቱን ከጥቃት ለመጠበቅ በግንባር ቆሟል። በአካባቢው የወጣት መሪ ነው። ይህ የመሸጋገሪያ ደንጊያ ነው። በእግዚአብሔር ክብር ይህንም በማድረጋችን በመጪዎቹ አምስት ዓመታት ውስጥ ባለፉት ጊዜ ያከነበርንበት በእጅጉ የተሻለ ሁኔታ ለመፍጠር አልም ያለው ናይጄሪያ 173 ሚሊዮን ሕዝብ ያላት ሕዝቧም እስላምና ክርስቲያን የሆነባት አብረው የሚኖሩባት አገር ነች። ዝግጅታችን ይቀጥላል። አድማጮች ሌላዊ መጽሔት ርዕስ ደግሞ የቡሩንዲ ፕሬዚዳንት ፒየር እንኩሩንዚዛ ባለፈው ሐሙስ ለሶስተኛ የስልጣን ዘመን ቃለ መሐላ ፈጽመዋል። ፕሬዚዳንቱ ይህን ያደረጉት በሀገሪቱ ህገ መንግስት የተደነገገውን የሥልጣን ገደብ ጥሰው ነው የሚለው ነቀፋም እንደቀጠለ ነው። ሚስተር እንኩሩንዚዛ ቃለ መሐላ በፈጸሙበት ሥነ ሥርዓት ላይ ህገ መንግስቱን አከብራለሁ፣ የቡሩንዲን ጥቅምም አስጠብቃለሁ ብለዋል። ነቃፊዎች ግን ይሄ የቡሩንዲን ችግር አይፈታም ባዮች ናቸው። ማርያማ ዲያሎ ተከታዩን ዘገባ አጠናቅራለች። ጃን ምባኩ ስለ አፍሪካ ዲሞክራሲ ዲሞክራሲና የፖለቲካ ሽግግር በርካታ መጽሐፍት የደረሱ ናቸው። ሚስተር እንክሩዚዛ መውሰድ ያለባቸው ሀገሪቱ አንድ እንድትሆን የሚረዱ በርካታ እርምጃዎች አሉ ይላሉ። አንደኛ የብሔራዊ አንድነት መንግስት መመስረት አለባቸው። ማለትም የራሳቸውን የፖለቲካ ፓርቲና የራሳቸውን ብሔረሰብ አባላት ብቻ ሳይሆን በሀገሪቱ ያሉትን የተለያዩ አንጃዎች በሙሉ የሚወክል መንግስት ማለት ነው። በሁለተኛ ደረጃ ደግሞ ተቃዋሚዎችን እንደ ጭራቅ አድርጎ መሳል ማቆም ይኖርባቸዋል። እንዲያው እኔ ተሃድሶ ተቀብያለሁ በሚል እሳቤ ተነስተው ሲያበቁ የሚቃወማቸውን ሁሉ ማውገዝ መተው አለባቸው። የዩናይትድ ስቴትስ የሰላም ተቋም ባልደረባ የሆኑት ስቴፈኒ ሽዋርትስ ቃለ መሐላ ተፈጸመ ማለት ቀውሶ አከተመ ማለት አይደለም፣ ያለ ሁኔታ አልተቀየረም በሐምሌ ወር የሽምግልና ሂደት እንቅስቃሴ ጀምረው ነበር፣ ግን እሱም የትም አልደረሰም። በእርግጠኝነት ይህ ቀውስ አንድ የፖለቲካ ውይይት ካልተደረገ አይፈታም። ሰላም በሌለበት ደግሞ አሉ ጃንምባኩ እንኩሩዚዛ ሀገሪቱን ወደፊት ሊያራምዷት አይችሉም። የሀገሪቱን ታሪክ ያለውን እውነታና ችግሮቹን ሁሉ ከግንዛቤ ያስገባ ህገ መንግስት መቅረጽ የሚቻልበትን መንገድ መፈለግ አለባቸው። ያም መደረግ ያለበት ብሩንዲ ህዝቧ አብሮ በሰላም እንዲኖር የሚረዱ ህጎችና ተቋማት እንዲኖሯት ነው። ሚስተር እንኩሩንዚዛ ብዙዎች ህገ ወጥ ነው ባሉት እርምጃ ለሶስተኛ የሥልጣን ዘመን ሊወዳደሩ መወሰናቸውን ካስታወቁበት ጊዜ አንስቶ ሀገሪቱ በሁከት ስትታመስ ቆይታለች። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን መሰረት በቅርብ ጊዜያት ብቻ ሀገር ጥሎ የተሰደደው ህዝቧ ወደ 180 ሺህ ይደርሳል። ፕሬዝደንቱ በቃለ መሐላ ስነ ስርዓታቸው ላይ ባሰሙት ንግግር ስደተኞቹን ወደ ሀገራችሁ ተመለሱ ሲሉ ተማጽነዋል። የሰላም ተቋሟ ስቴፈኒ ሽዋርትስ ግን ያ ቀላል አይሆንም ይላሉ። የስደተኛው ከያለበት ውጭ ሀገር መመለስ ነገር እንዲሁ የሰብአዊ ሁኔታ እና የሎጂስቲክ ጉዳይ አይደለም። ግጭት ሊቀሰቀስ የሚችልበት ሁኔታ ይኖራል። ቀውሱ ከመፈጠሩ በፊት በየአካባቢው የሚነሱት ግጭቶች ከስደት ተመላሾችና ሀገር ውስጥ በቆዩት መካከል ነበር። አሁንም ቢሆን ይሄ በሀገሪቱ ከባድ ችግር መሆኑ የማይቀር ነገር ነው። አምነስቲ ኢንተርናሽናል ባወጣው ሪፖርት የቡሩንዲ የጸጥታ አባላት የመንግስት ተቃዋሚዎችን ያሰቃያሉ ሲል ወንጅሏል። የመንግስቱን ባለስልጣናት ምላሽ ለማግኘት አልተቻለም። ወደ መጨረሻው የመጽሔቱ የትንታኔ ርዕስ ነው የምንሻገረው። በኬንያ አመፃ ያሳደረው ስጋት እያደገ በመጣበት በአሁኑ ወቅት የምክር ቤቱ አባላት ሕግና ስርዓቱን ለማስከበር ወታደሮችን በሲቪሉ አካባቢ መመደብ የሚያስችል አዲስ ሕግ ለማጽደቅ እየተንቀሳቀሱ ነው ይላል። የቀረበው ሀሳብ ግን ገና ለፓርላማው ከመቅረቡ በፊት ጠንካራ ተቃውሞ እንደገጠመው ነው የተዘገበው። መሐመድ ዩሱፍ ከናይሮቢ ያደረሰንን የዚህን ዘገባ ዝርዝር ሰለሞን ክፍሌ ያቀርበዋል። መቀመጫውን ሶማሊያ ባደረገው ነውጠኛ ቡድን አልሻባብ ኬንያ ውስጥ የደረሱ ተከታታይ የሽብር ጥቃቶችን ተከትሎ የጦር ሰራዊቱ ከሀገር ውስጥ የደህንነት ጥበቃ መስሪያ ቤቶች ጋር መስራት የሚያስችለው አዲስ የህግ ረቂቅ ሊቀርብ ታቅዷል። ሀሳቡ ግን ከህግ ባለሙያዎችና አንዳንድ የፖለቲካ ሰዎች ጠንካራ ተቃውሞ እየገጠመው ነው ተብሏል። አንዳንድ ተቾች የሚሉት ረቂቅ ህጉ በቀረበበት መልክ ከታየ ለጦር ሰራዊቱ የተመደበው ትክክለኛ በጀት ለህዝብ ግልጽ እንዳይሆን ሽፋን ይሰጣል ነው። የኬንያ የሕግ ባለሙያዎች ማኅበረሰብ ሊቀመንበር ኤሪክ ሙቱዋ እንደሚሉት በሀገሪቱ ውስጥ ለሚገኙ ተቋማት በሙሉ የሚመደብ በጀት ወይም ወጪ ለኦዲት ወይም ለምርመራ ግልጽ ሊሆን ይገባል። ወታደሩ ከሌሎች የተለየ ሊሆን አይችልም ብለዋል ኤቭሪ ፐብሊክ ሞኒ ዊች ኢስ ኤክስፐንደድ የሳብጀክት ቱ አካውንት በሀገሪቱ ህገ መንግስት መሰረት እያንዳንዷ የህዝብ ሳንቲም ለምን ተግባር እንደዋለች መመርመር አለበት። በመሆኑም ኦዲት ሊደረግ የማይችል ገንዘብ በምንም አይነት መመደብ አይቻልም። ይህም በህገ መንግስቱና በተቋማት ውስጥ የውስጥ መተዳደሪያ በግልጽ ሰፍሯል። የሀገር ውስጥ የጸጥታ ጥበቃ ባለሙያው ሪቻርድ ቱታ በበኩላቸው ሲያስረዱ ረቂቅ ህጉ ማድረግ የሚሞክረው የሀገር ውስጥ አመፃን በመዋጋቱ ረገድ ጦር ሰራዊቱን እንዴት በተሻለ መንገድ መጠቀም እንደሚቻል ነው ይላሉ። በረቂቅ ህጉ የቀረበው ሀሳብ በራሱ እየተሳሳተ ነው ማለት አይደለም። ህጉ ማድረግ የሚፈልገው ነገር ቢኖር አንድን ሁኔታ ግልጽ ማድረግ ነው። ይህም እንዴት የኬንያን መከላከያ ሰራዊት የሀገር ውስጥ ጸጥታ ጥበቃንም ጨምሮ በመስራት ልንጠቀምበት እንችላለን፣ ምን ደረጃ ላይ ሲደርስስ እናስ መቼስ ነው ሊጠራ የሚችለው፣ የሚሉ ጥያቄዎችን ግልጽ ማድረግ ያስፈልጋል። ጦር ሰራዊቱ ከሌሎች በሀገር ውስጥ ከሚሰሩ የደህንነት ኃይሎች ጋርስ እንዴት በቅርበት ሊሰራ ይችላል ለሚለው ጥያቄም ግልጽ ምላሽ ለማግኘት ይረዳል። ረቂቅ ህጉ በተጨማሪም የጦር ሰራዊቱ ህግና ስርዓትን ለማስከበር በሲቪሎች አካባቢ እንዲመደብ ሐሳብ ያቀርባል። ጦር ሰራዊቱ በተቋቋመበት ዓላማ መሠረት ሀገርን ከባዕዳን ለመከላከል በሚጫወተው ሚና መርጋት አለበት ሲሉ የተቃዋሚ ፓርቲ ፖለቲከኞች ይከራከራሉ። የፖለቲካ ፓርቲዎች ትብብር መድረክ ሊቀመንበሩ ቤንጃሚን ሙዌማ፣ አንዳንዶች የፓርላማ አባላት የጸጥታ ጥበቃ ፍራቻን በመጠቀም የተሳሳቱ ህጎች እንዲያልፉ ይገፋሉ ይላሉ። አመጻ በፈጠረው የጸጥታ ስጋት ሳቢያ ከተገቢው በላይ የሚያሳስቡ ሊኖሩ ይችላሉ። ምናልባትም እነዚያ ሰዎች ሽብርተኝነትን ለማጥፋት የሚሞክሩት በደንብ ያልተጠኑ ህጎችን በመጠቀም ሊሆን ይችላል። ስለዚህ የሚጸድቁ ህጎች ከአገሪቱ ህገ መንግስት ጋር የሚጣጣሙና የሌሎችን የሀገሪቱን ህዝቦች መብቶች በሚያስጠብቁበት መልክ መሆን አለባቸው። በኬንያ ምክር ቤት የመከላከያና የውጭ ጉዳዮች ኮሚቴ ሊቀመንበር በዚህ ሳምንት ሲናገሩ የቀረበውን ሐሳብ ፓርላማው እንዲከራከርበት ከማቅረባችን በፊት ህዝቡ፣ የፖለቲካ መሪዎችና የሕግ ባለሙያዎች ያሏቸውን አስተያየቶች እናደምጣለን ስጋታቸውንም ያስረዳሉ ብለዋል። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶችና እንዲሁም በናይል ሰዓት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ከስቱዲዮ 14 የሚተላለፈውን ስርጭታችንን ነው። እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበል ናቸው። ከእናንተ አስተያየቶች ለሰዓቱ ጥቂቱን እንሰማለን። ጤና ይስጥልኝ፣ ቪኦኤ አማርኛ። ይሄ የሚደውልላቸው ከሳውዲ አረቢያ ጅዛን ትልቁ ማረሚያ ቤት ነኝ። እዛው ወደ እናንተ በተደጋጋሚ እንደውላለን እና በዚህም በእስር ቤት ውስጥ ከአንድ ሺህ በላይ ሀበሻ ኢትዮጵያውያን ዜጎች አለን። ለውጭ ጉዳይ ሚኒስቴር ማለትም ለሀገራችን ለኢትዮጵያ ብዙም ጥያቄን አቅርበን ነበር ከጥያቄያችን መጀመሪያ ከተቻለ በምህረት እንድንለቀቅ ፍቃድ ይሰጠን ካልሆነም የቀረ የእስራት ጊዜያችን በሀገራችን ሄደን እንድንጨርስ ይፈቀደልን ብለን ጠይቀን ነበርና ጥያቄውን ካቀረብን ያው አምስት አመት ተኩል ሆኖናል። ከዚህም ግን እስካሁን ድረስ ነገ ከነገ ወዲያ እየተባለ ተስፋ ይሰጠን ነበር መጀመሪያ አሁን ግን እዚህ ሶስት አመት ውስጥ ያንን ተስፋም ጠቅላላ አጥተነው ያለ ነው አላገኘነውም። እና ለሚመለከተው አካል ያንን ጉዳይ በይበልጥም ለውጭ ጉዳይ ሚኒስትር ጠይቃችሁ መሱ እንድትሰጡን ወይም ደግሞ በመስመር እንድንገናኝ ለመገናኘት እንድታደርጉን በአክብሮት እንጠይቃለን። ከኛ አይማራችሁ። ምክንያቱም ያንን ያስጠየቀን ጉዳይም በእስር ቤቱ ውስጥ ብዙ የተለያዩ በሽታዎች አሉ። የሕክምና አገልግሎት ጠቅላላ አይሰጠንም፣ አይፈቀደንም። በተለይ ለኢትዮጵያውያን ዜጎች ማለት ነው። ከዛም ወደ ፍርድ ቤት ከአቅምን በላይ ፍርድ ነው የሚሰጥ። በጣም ከፋድ ከባድ ፍርድዎች ባለፈውም እንደሚታወቅ እዚህ ሁለት ኢትዮጵያውያን ዜጎች ታርደዋል በፍርድ ምክንያት ማለት ነው። እና ያንንም ሁሉም መኖር አልቻልንም። እስር ቤቱን በጣም የተባላሸ ነው እና ከእኛ የማራችሁ ጥያቄያችንን እንድታቅርቡልን በአክብሮት ጠይቃለሁኝ። ከጅዛን ትልቁ እስር ቤት ነኝ። አመሰግናለሁ። አይ ቢ ወይ እንደምን አላችሁ? የእኔ ታደሴ ክርስቲያን ከዚህ ከሆነ እኔ ጥያቄ በቀደም የኤመርጀንሲ ማናጅመንት አላፊ ነው ብሎ ስለ አፋርና ስለ አራት ስለ ዋናው ነገር ስለ ኢትዮጵያ ውስጥ ያለው ድርቅ እና በውሃ እጦት ይህ ደግሞ በጎር ችግር የደረሰባቸው እርዳታ የሚፈልጉት ሀገራችን ውስጥ እርዳታ መጀመሪያ ቃሉ እርዳታ የሚፈልግ ሰው ማንም የለም አለ። ሁለተኛ ደግሞ ይህን ናይ ስንዴ ከሀገር ከመጋዘን ወጪ ስለሆነ ይሄን ናይል ደግሞ ገዝቴን ያንን ቦታ እንተካለን። ይሄን ናይል ገንዘብ ያስፈልጋል አለ። መጀመሪያ የለም አለ። ሁለተኛ ደግሞ ይሄ ገንዘብ ይወጣላል። ይሄ ገንዘብ ለእነሱ መሸጋገሪያ ነው፣ ወይንም ለድርቅ ኮሚሽን እንትምር ነው። ድርቅ ኮሚሽን አለም አቀፍ ላይ ደግሞ የታወቀ ወደ አራት ሚሊዮን ሴዝ ተሪበዋል እና አሁን ለእነሱ እርዳታ ያስፈልጋል። ምን ሰማ ነው በዜና እንዴት ነው? ዱሮ ኃይለ ሥላሴ ወሎ ችግር እያለ ወሎ ችግር የለም አለ። ማጂ ውስጥ ሰዎቹ ይህን በልቶ ልብስ ለብሶ አያውቁም። እና እነኚህ ታይቶ እንዴት ነው ሲባል አይ ሀገራችን እንዲያለ ችግር የለም አለ። እና የራሱን ጠግቦ ማገሩ ሁሉን ሚያየው ሕዝቡ መራቡን መራቆቱን አይመለከትም እንዴ? እንዴት ነው ኢትዮጵያ ሕዝብ እንደ ዝመል ሽ ወደ ኋላ ወደ ኋላ ብሎ አገሪቷ አድጋለች ይባላል፣ አገሪቷ አደጋች ይባላል። ማለጓ ታዲያ ምኑ ላይ ነው? ወጣቶቹ እየወጡ ሴቶቹ እየተሸጡ ልጆቹ እየተሸጡ እንዴት ያለ እድገት ነው ታዲያ? በሉጊ የሄዳ ነው ሌታ ደሴት ላይ ከዚ ታዮናቸ በጣም በጣም ይዘን ነገር ነው። እናመሰግናለን አድማጮቻችን፣ ላስተያየቶቻችሁ። አሁን ደግሞ በኢሜይል ከደረሱን መካከል የሚከተሉትን እንመልከት። የገረመኝ ኃይለ ማርያም ለጠብ በምሳሌነት ያቀረቡት በአማራና ኦሮሞ፣ በአማራና አማራ፣ በኦሮሞና ኦሮሞ መካከል የተባለው ነው በትግሬና ኦሮሞ፣ በትግሬና ትግሬ፣ በትግሬና አማራ አለማለታቸው ግን ሊሸሽጉት የሞከሩትን በሰሚው ጆሮ አጉልቶታል፣ ሲሉ ይንደረደራሉ አለም የተባሉ አድማጫችን በኢሜይል አስተያየታቸው። ይህን ያህል ይህን ያህል በአደባባይ አውጥተው መናገራቸው የሀይለማርያምን ማለት የጠቅላይ ሚኒስትር ሀይለማርያም ማለታቸው ይመስለኛል ስልጣን መጨመር ሳይሆን በገዢው ህወሓት መሀል ትልቅ ነውጥ እንዳለ አመልካች ነው። በሌላ አነጋገር ሀይለማርያም የህወሓት አማካሪዎች እውነተኞቹ ጠቅላይ ሚኒስትሮች የነገሯቸውን እያስተጋቡ ነው ሲሉ ይተቻሉ። ሁለተኛውን የኢሜይል መልእክት ወይም ማስተያየት እናስከትል። ሰላም የአሜሪካ ድምጽ የአማርኛው ክፍለ ጊዜ አዘጋጆች፣ በሰላምታ ይጀምራሉ። በእንግሊዝኛ ቃላት በአማርኛ በጻፉት የኢሜል አስተያየታቸው ስማቸውን እንዳይገለጥ የጠየቁት የአዲስ አበባ ዩኒቨርሲቲ መምህር አይቶ ሀይለ ማርያም ጥሩ ተናገሩ አሉ። መምህሩ የሰሞኑን የጠቅላይ ሚኒስትር ሀይለ ማርያም ደሳለኝን ንግግር ሲጠቅሱ አፍረጠረጡት ማለት ይቻላል። የአዲስ አበባ ዩኒቨርሲቲውን ጉድ ሰበቡ። የኢህአዴግ ዘርን መሰረት ያደረገ ፖለቲካ ነው የሚለው አያስኬድም። ህፃን ብቻ ነው መጥፎ ስራ ሲያሳዩት የሚደግም። ኢህአዴግን ማስተማር የሚጠበቅባቸው ምሁራን ናቸው እኮ ዩኒቨርሲቲዎችን በዘረኛ አስተሳሰብ የሚመሩት ሲሉ ይተቻሉ። የኦሮሞ፣ የጎጃም፣ የደቡብ እየተባለ በስውርም በይፋም አድሎ የተንሰራፋው መምህሩ ይቀጥላሉ ልቦናችንን እናስፋ ረዘም ያለ አስተያየት ነው ያቀረቡት። አዲሱ የመጨረሻውን እንዳለው ለቪኦኤ የአማርኛው አገልግሎት ክፍል ጋዜጠኞች እንደምን አላችሁ ይላሉ። እግዚአብሔር ይመስገን እንዳለን የዘውትር አድማጫችሁና አድናቂያችሁ ባቲ ቦሩ ሂስ ጸሐፊ ነኝ። ከሻሸመኔ ባቲ ቦሩ የብዕር ስማቸው እንደሆኑም አልሸሸጉንም። በእናቶ ተመስገን የተካሄደው ክርክር ስላስደሰተኝ ብዕሬን አነሳሁ። የህዋት ጉዞ የዋሌት ስለሆነ አቶ ጸጋዬ የአሜሪካን የ230 ዓመታት አመጣጥ አንስተዋል። ነገር ግን እኛ ከምኒልክ ጀምሮ ያለው የህብረተሰባችን አስተዳደግ በቂ ሆኖ በ1997ቱ ምርጫ ደምድመነዋል። ምርጡ ጋዜጠኛ አሉላ ከበደ እኙ ሰውዬ ቅናቴ ሊያመጡት እያስቀኝ አልቀናውም። ድንቅ ነው። የአንተንም ዝግጅት ቢሰሙ እንደ ምርጥ ነህ ጓደኛዬ፣ ምርጡ ጋዜጠኛ አሉላ ከበደ። እነዚያን ጥያቄዎች በአነሳ ኖሮ እሰጥ አገባ ለዛ ቢስ ሲሆን ነበር ብለዋል። እናመሰግናልና አድማጮች ሁላችሁንም በነገር ላይ አሉላ፣ ለሙዚቃ ጊዜ የለንም ሊኖረን ነው። ለተሳትፎ አሁን እንዳልከው የጻፉትን በሙሉ ና መስግን ሌሎችም እንዲጽፉ እንዲደውሉ እንዲሳተፉና ና አበረታታ። የስርጭታችንን በኢንተርኔት ለመከታተል ለሚቀናቸው አድማጮች ደግሞ የድረገጽ አድራጅታችን እናስታውስ። አማሪክ ዳት ቪኦኤ ኒውስ ዳካም ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ ሆን ዳት ቪኦኤ ዳት ኤም ኦ ቢ አይን ተጠቀሙ። በፌስቡክ እና በትዊተርም ተከታተሉን። አዲሱ አሁን ምርጫችን ዛሬም አቀናባሪያችን ነች የመረጠችው ድምፃዊ ሚካኤል በላይነህ፣ ዜማው ደግሞ የፍቅር ምርጫ ይላል። እናመሰግናለን። 10 Tchau. አዲሱ ሚካኤል በላይነህ ድምፃዊውን እናመሰግናለን። ሁልጊዜ እንደምናደርገው እንዲህ ጎብኚ ሲኖረን ከሌሎች አካባቢ አድማጮቻችን ዝግጅታችን የሚከታተሉ መጥተው ሲጎበኙን ደስ ይላል። ዛሬ ከሩቅ ነው እንግዶቻችን የመጡት። ያንተም እንግዶች ናቸው፣ የግል ዘመዶቼም ናቸው። ለእኔ ለመናገር አድርጌ ልለሁ። ከለንደን ነው የመጡት። ደግሞ በጣም አድማጮቻችን ናቸው ታዬ ባለቤቱ ጥሩ ወርቅ ልጃቸው አማኑኤል እዚህ ስቱዲዮ እኛን እያደመጡ እያዩን ነው። ሌላ ጊዜ በሩቁ በድምጽ ብቻ የሚሰ ሌላ ጊዜ በድምጽ እናስገባቸዋለን። ስለመጣችሁ እናመሰግናለን። አድማጮቻችን ናቸው። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ ሰባት ያመለክታል። ርዕሰ ወሬዎቹን ባጫጭሩ አዲሱ አበባ የኬንያ ፖሊሶች ሶማሊያ ውስጥ የሚንቀሳቀሰው የአልሻባብ ቡድን አባላት ለመሆን የፈለጉ ናቸው ያሏቸውን ስምንት ታንዛኒያውያን በቁጥጥር ስር አውለዋል። ሌሎች ሁለት ሴቶችንም አንዷ ኬንያዊት፣ አንዷ ደግሞ ታንዛኒያዊት የሆኑ በፖሊሶች ተይዘዋል። እነዚህ ሴቶች የአልሻባብ ሙሽሮች ወይም ምልምል ሙሽሮች ናቸው ተብለዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር አገራቸው ውስጥ ላለፉት 20 ዓመታት የተካሄደውን የእርስ በርስ ጦርነት ለማቆም የታቀደውን የሰላም ስምምነት ለመፈረም መስማማታቸው ተገለጠ። ስምምነቱ ነገረቡ ይፈረማል ተብሏል። በፊርማው ስነ ስርዓት ላይ ኬንያ፣ ኡጋንዳ፣ ሱዳንና ኢትዮጵያ መሪዎቻቸውን ይልካሉ። በኒጀር ዴልታ መንገድ ላይ የተጠመደ ቦምብ ፈንድቶ ሶስት ሰዎችን ገደለ 27 አቆሰለ። ትናንሰኞ ለዚህ ለደረሰው አደጋ ተጠያቂ አለመኖሩንም ዜናውን ይፋ ያደረገው የግብፅ ጦር ኃይል አመልክቷል። ሰሜን ናይጄሪያ ውስጥ አጥፍቶ ጠፊዎች ባደረሷቸው ሁለት የቦምብ ፍንዳታዎች በአውቶቡስ የሚጓዙ ሲቪሎችን ህይወት መጥፋቱ ተገለጠ። ለሰዓቱ ያለን ዜና አርስተ ዜናው ይሄው ነው። አሁን ወደ ቀዳሚው ቅንብር ሐኪሞን ይጠይቁ ሐኪሞን ይጠይቁ። አዘጋጁ አሉላ ከበደ አጠገቤ ነው። ሐኪሞን ይጠይቁ አድማጮች፣ በልማድ የጉበት በሽታ በሚል ጥቅል ስያሜ ከሚታወቁት የህመም አይነቶች አንዱ ነው። ዛሬ የሚስተናገደው በተለይ ሄፓታይተስ ሲ ነው። አሉላ እና በጉበት ካንሰር ምንነት፣ ህክምናና እንክብካቤ ዙሪያ ያተኮረ ተከታታይ ዝግጅት የመጀመሪያ ክፍል ነው ይዞ የቀረበው ውስጥ ይቀጥላሉ። ልክ ነው። አዲሱ ተከታታይ ክፍል ዝግጅቱ በቅርቡ ለጉበት ካንሰር መጋለጣቸው በምርመራ መረጋገጡን ይፋ ያደረጉትን የቀድሞ የዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተርን የህመም ዜና ይከተላል። በተለይ በህመሙ ምንነት የካንሰር ሴሎች ከአንድ ሰውነት ክፍል ወደ ሌላ የሰውነት ክፍል ሲሰራጩ፣ በሽታው ከአንድ በላይ የሰውነት ክፍልን ሲያጠቃ የሚፈጠሩትን ሁኔታዎች በማከታተል ይመለከታል። እንግዲህ አሉላ የሁለቱን ህመም አይነቶች ህክምናና አስፈላጊ የምርመራ ህክምና ዙሪያ ያጠነጠነውን ውይይት የሚያደርገው ወይም ለእነዚህ ሁኔታዎች መልስ የሚሰጡን ባለሙያ ዶክተር ዘላለም ተመስገን ናቸው። በዚህ በዩናይትድ ስቴትስ በሚገኘው እውቁ የሚዮ ክሊኒክ ተተላላፊ በሽታዎች ህክምና ማዕከል ዲሬክተርና እንዲሁም የህክምና ሳይንሱ ፕሮፌሰር ናቸው። አሉላ ቀጥሉ እንግዲህ አመሰግናለሁ። አዲሱ መነሻችን በመግቢያችን የጠቀስ ነው በቅርቡ ይፋ የተደረገው የቀድሞ የዩናይት ስቴትስ ፕሬዚዳንት ጂሚ ካርተር የህመም ዜና ነው፣ የጉበት ካንሰር ይሁን እንጂ ታዲያ ከተላላፊ የጉበት በሽታ ጋር ተያይዞ ነው በመነሻነት ምርመራው የተካሄደውና ሁለቱን ግራና ቀኝ እንመለከታለን። ዶክተር ዘላለም ከዚሁ እንነሳ፣ ኋላ ላይ የካንሰርን፣ በተለይ ደግሞ የፕሬዚዳንት ጂሚ ካርተርን ጉዳይ እንመለከታለን። እስኪ መንደርደሪያው እናስቀድም። ከድሮ የበለጠ ብዙ እንዳለ አላውቅም። ለምሳሌ በኢትዮጵያ ግን ከድሮ የበለጠ አሁን ቴስት ማድረግ ስለምንችል ምናልባት በእውነትም ቁጥሩን በስቶ ሊሆን ይችላል። እሱ እርግጠኛ አይደለሁም። አንደኛው ይሄ እንደዚህ አይነት ነገር መኖሩንና ከብዙ ዓመት በኋላ ወደ ካንሰር መተላለፍ የሚችሉ ማወቁ ራሱ አንድ ትልቅ ነገር ነው። ሁለተኛ የሚተላለፍበትን ካወቁ እሱ ደግሞ ሌላ ትልቅ ነገር ነው። በደም በመርፌ በመሳሰሉ ነገሮች የሚመጣ ከሆነ እነዛን አውቆ በዛ እንዳይመጣ ማድረግ የሚቻለው ነገር ማድረግ ይቻላል ማለት ነው። ብዙ የሆነ መርፌ የመሳሰሉ ነገሮችን። ሶስተኛ ቴስት ማድረግ ይቻላል። ቴስት ከተደረገ ደግሞ አሁን ብዙ ብዙ አዳዲስ በጣም ኤፌክቲቭ የሆኑ መድኃኒቶች እየወጡ ናቸው። እነዚህ ሁሉ መድኃኒቶች እንደ ኢትዮጵያ እና ኢትዮጵያ የመሳሰሉ ሀገሮች ውስጥ የሉም። በቅርቡ ጊዜ እንደሚደርሱ ተስፋ እናደርጋለን። ግን ቴስት መደረጉ መታከሙ ብቻ ሳይሆን አንዳንድ ነገሮች የጉበት በሽታ የሚያባብሱ ነገሮች አሉ። ለምሳሌ ዋናው ትልቁ ነገር አልኮሆል ነው። እና እነሱ እነሱን ነገሮች አቦይድ ማድረግ ይቻላል። መጠንቀቅ ይችላሉ እና ስለዚህ እነኝን ሁኔታዎች በማጤን የበሽታውን ስር መስደድም ሆነ አስፈላጊውን እርምጃ በመውሰዱ ረገድ ጥንቃቄ ሊያደርጉ ይችላሉ። በሌሎች የካንሰር በሽታዎች እንደሚታየው መጀመሪያ ህመሙ ከዛ ከተባለው የሰውነት አካል ሲነሳና ከሌላ የሰውነት አካል ሰውነትን በማዳረስ የሚዛመትበት ሁኔታ እንዳለ ሁሉ በዚህ በጉበት ካንሰር ወቅት ሌሎች የሰውነት ክፍሎች ላይ ያለ የካንሰር አይነት የመምጣት እድሉ ወደ ጉበት የቱን ያህል ከፍ ያለ እያለ ነው። ምናልባት በዚህ ረገድ ማወቅ የሚገባን ነገር ካለ? አው እርግጥ ሌላ ቦታ ሌሎች ሌሎች አይነት ካንሰሮች ካሉ ለምሳሌ የኮሎን ካንሰር ወይ ሌላ አይነት ካንሰር ወደ ጉበት ሊተላለፍ ይችላል። ደግሞ ሌላ ሰውነት በሙሉ የሚያዳርሱ ካንሰሮች ለምሳሌ ሊንፎማ ነገሮች ጉበትንም ሊያጠቁ ይችላሉ እና ለነሱ ልዩ ምልክት የለም። አንድ ሰውዬ ካለው ፕራይማሪ ካንሰር ነው ሰከንደሪ ካንሰር ነው የሚል ነገር የለም። ግን አብዛኞቹ ጉበት ላይ ያሉ ካንሰሮች ሄፐታይተስ ሲ ትልቅ ሚና ይጫወታል። ዶክተር ዘላለም የሄፓታይትስ ሲም ሆነ የጉበት ካንሰርን በተመለከተ በህክምና የሚረዱበት ሁኔታ ምርመራውን ጨምሮ ቀደም ሲል ከነበረው መሻሻሉን ገልጠውልናል። እንደ ኢትዮጵያ ባለ የምርመራውም ደረጃዎች አማራጮቹ ውስን ቢሆኑ ህክምና መድኃኒቱም እንዲሁ በአንጻሩ ውሱን ቢሆን የቱን ያህል ግን ህሙማን ሊረዱ ይችላሉ? አማራጮቹ የተወሰኑ እንደሆኑ ከግምት አስገብተን ነው ይህን ጥያቄ ማነሳሉት። ቀድሞ መመርመርና ማወቅ የቱን ያህል በእርግጥ በተጨባጭ ይረዳል? በአሁኑ ጊዜ እንደሚመስለኝ አንድ ሰው ገንዘብ ካለውና ሌላ ቦታ መሄድ የሚችል ከሆነ እዛ መታከም ይችላል። ግን ለብዙ ሰው የነገር አይረዳም። ሁለተኛ ግን ይሄ መሆኑ ከታወቀ አንዳንድ ነገሮችን ማድረግ ይቻላል። አንደኛ የአልኮሆል እና የመሳሰሉትን ነገሮች መቶ ያን ሀያ ዓመት ብለን ያወራነውን ነገር ሊያሰፋው ይችላል ማለት ነው። ሁለተኛ ደግሞ ወደ ሌሎች ሰዎች እንዳይተላለፍም ይረዳል። ሶስተኛ ኤች አይቪ እንዳለና እንደሌለ ማወቅ ይቻላል። እሱን ከታከመ ደግሞ የሄፓታይቲስ ሲሁም ሊሻል ይችላል ትንሽ ማለት ነው። እና በአሁኑ ጊዜ እርግጠኛ የዚህ በጣም ውድ የሆነ ኮምቢኔሽን ትሪትመንት ኢትዮጵያ ውስጥ ባይኖርም የጉበት ችግር አለ ተብሎ ከታመነና አንድ ሰው ቴስት ከተደረገ ጥቅም አለው። የተወሰኑ ነገሮች ማድረግ ይቻላል። ሰው የሆነ ና አካባቢ ያሉትን ሰዎች ለማሻል ሄፐታይተስ ሲ በአመዛኙ ሳይታወቅ ሰውነት ውስጥ ቆይቶ ከብዙ አመት በኋላ የሚታወቅ እንደመሆኑ፣ በተለይ ደግሞ የካንሰሩ ሁኔታ ዘግቶ የሚመጣ ከመሆኑ አንጻር ሄፐታይተስ ሲ ሳይታወቅ ረጅም ጊዜ ሰዎች ሳያውቁት ለበሽታው መጋለጣቸውን ሳያውቁ መኖራቸውና በአንጻሩ ደግሞ የጉበት ካንሰር ከብዙ ዓመታት በኋላ የሚመጣ መሆኑ የጉበት ካንሰሩም በመጨረሻ ላይ የሚታወቅበት አጋጣሚ ሊኖር ይችላልና ምን አይነት ሁኔታዎች ከግምት ሊገቡ ይገባል? ቅድም አድርጎ ያሏቸው ጥንቃቄዎችም እንዲሁ ትርጉም ሊኖራቸው ይችላል። ና አዎ እንግዲህ፣ ዋናው አንደኛ ማን ቴስት ይደረግ፣ ማን ቴስት አይደረግ የሚለው ነገር ሁለት ነገሮች ይጠይቃል። አንደኛው አገሪቱ ውስጥ ወይም ደግሞ አገሪቱ ብቻ ሳይሆን በአንድ ከተማ ውስጥ ወይም በአንድ አካባቢ ውስጥ ምን ያህል ነው ችግሩ? ሄፐታይተስ ሲ እንደሱ አይነት ነገሮች ለሀገሩ መታወቅ ያስፈልገዋል። ልክ እንደ ምሳሌ ለምሳሌ ችግሩ ሀምሳ ፐርሰንት ሰዎች ሄፐታይተስ ሲ አላቸው ብንል ትልቅ ነገር ነው፣ ሀምሳ ፐርሰንት እና ያ ሀምሳ ፐርሰንት እንግዲህ ሀገሩንም መንግስትንም ሕክምና ኮሚኒቲውንም እነዛን ነገሮች ቴስት ለማድረግ ይከፋፋል ማለት ነው። ግን ችግሩ አምስት ፐርሰንት ስድስት ፐርሰንት አራት ፐርሰንት እንደዛ አካባቢ ከሆነ እና የሀገሩ ሀብትና ኢንፍራስትራክቸር እነዚህ ነገሮች ቴስት ለማለት ብዙ ካልሆነ ፕራዮሪቲው ትንሽ ይሆናል ማለት ነው። እንደሚመስለኝ የኢትዮጵያ ኤች ሲቪ ብዛት ፕሮባብሊ እንደዛ አራት አምስት ስድስት ሰባት ፐርሰንት ቢሆን ነው። ከዛ የሚበልጥ ብዙ አይመስለኝም። ሁለተኛ የእያንዳንዱ ሰው ሄፓታይተስ ሲ የመኖሩ እድል ምን ያህል ነው? የአይቪ ድራግ የሚወስድ ከሆነ ሪስኩ ወደ ሰማንያ ዘጠና ፐርሰንት ሊሆን ይችላል ግን ሌላ ምንም የሚታወቅ ሪስክ ከሌለው ባለቤቱ ወይም ወላጆቹ ወይም ሌሎች ሰዎች አካባቢ ያሉት የሶሻል ፓርትነሮች ሄፕራሲ ከሌላቸው የጉበት ምልክት ከሌለው ያ ሰው እንግዲህ ቴስት ማድረጉ ትልቅ አስፈላጊ ነገር ላይሆን ይችላል እና ሶስተኛ፣ ሌላ ከሄፕራይረስሲ ጋር የተገናኘ በሽታ ካለ ኤች አይ ቪ ለምሳሌ ካለ ሁሉም ኤች አይ ቪ ያለው ሰው ሄፐታይተስ ሲ ቴስት መደረግ አለበት። እና እንደዚህ እንደዚህ አይነት ነገሮች ነው ማየት ያለበት የሚመስለኝ አንድ ሰው ቴስት ከማድረግ በፊት። ዶክተር ዘላለም ተመስገን በእውቁ የሜዮ ክሊኒክ የተላላፊ በሽታዎች ህክምና ክፍል የኤች አይ ቪ ና የቲቪ ህክምና ክፍል ኃላፊ ለጊዜው አመሰግናለሁ። እግዜር ይስጥልኝ፣ አመሰግናለሁ። አድማጮች ታዲያ ቃል በገባነው ነው መሰረት የቀድሞ የዩናይት ስቴትስ ፕሬዚዳንት ጂሚ ካርተርን ይህመም ሁኔታ የተከተለው ተከታታይ ዝግጅታችን በሚቀጥለው ሳምንት በተለይ በጉበት ካንሰር ላይ ያተኩራል። ቀጠሯችን በሚቀጥለው ሳምንት ይሆን። አሁን ንግድና ምጣኔ ሀብት ነው። በሰሜን ምስራቅ ኢትዮጵያ በተለይ አርብቶ አደሮች በሚኖሩባቸው አካባቢዎች በዝናብ እጥረት የተነሳ በርካታ እንስሳት እየሞቱ እንደሆነ ነዋሪዎችና የመንግስት አካላት እየገለጹ ነው። የመኸሩ ዝናብ ዘግይቶ መጀመሩ በእህል ዋጋ ላይ ምን አይነት ተጽዕኖ አሳድሮ ይሆን? በዛሬው የንግድና ምጣኔ ሀብት ዝግጅት እንመለከተዋለን። አዘጋጅና አቅራቢ ሄኖክ ሰማግዜር። ዘንድሮ የክረምቱ ዝናብ ዘግይቶ ነው የጀመረው። ከዓመቱ አጋማሽ ጀምሮ በድርቅ የተጠቁ የምስራቅና የሰሜን ምስራቅ ኢትዮጵያ አካባቢዎች ላይ ያለው ተጽዕኖም ከፍ ያለ ሆኗል። በርካታ ከብቶች በአፋርና ሶማሌ ክልሎች ሞተዋል። ድርቁ ያስከተለው ጉዳት ደግሞ ከ4.5 ሚሊየን በላይ ዜጎችን የምግብ ተረጂ እንዳደረገ የተባበሩት መንግስታት ድርጅት አስታውቋል። አስቀድሞ ከተገመተው የ1.5 ሚሊየን ጭማሪ መኖሩንም ያክላል የመንግስታቱ ድርጅት ዘገባ። በዛሬ ዕለት የአዲስ አበባ የእህል ነጋዴዎች ማህበር ሊቀመንበርን አነጋግረናል። ሳሚ ሁሴን እባላለሁ። የአዲስ አበባ እህል ነጋዴዎች ማህበር ሊቀመንበር ነኝ። ማህበራችን በእህል ስራ ላይ በቀጥታ ገበያን በማድረግ ይታወቃል። በአሁኑ ሰዓት አዲሱ ምርት ይመጣል ብሎ ስለሚል ገበሬው በብዛት እህሉን ወደ ገበያ የሚያቀርብበት ወቅት ነው። ስለዚህ ክረምቱን ተከትሎ ሰው ለአዲሱ ምርት እንትን ለማድረግ ያስቀመጠውም የለቀቀ የሚያወጣበት ስለሆነ በሰሞኑን አሁን ይሄ ገብስ ጥቁር የሚለው እስከ አንድ ሺህ ብር ሁሉ የገባበት ሁኔታ ነበረ። አሁን ግን ወደ ዘጠኝ መቶ ብር ዝቅ ብሏል ማለት ነው። ነጭ ገብስም እስከ ዘጠኝ መቶ እስከ አንድ ሺህ ይገባ ነበር። አሁን ከስምንት መቶ ሀያ እስከ ስምንት መቶ ሀምሳ ወርዷል። በቆሎ ድብልቅም እንደዚሁ እስከ አምስት መቶ ሁሉ የወጣበት ሁኔታ ነበር። አሁን ከዚህ በነሐሴ ወር ከአራት መቶ ሀያ እስከ አራት መቶ ሀምሳ ነው። አዲሱም ደግሞ የመጣው አዲሱ በቆሎ ከሶስት መቶ ሀምሳ እስከ አራት መቶ ነው። የፍንጫ ከአራት መቶ ሀምሳ እስከ አራት መቶ ሰባ ነው። የፍንጫ በቆሎ እነዚህ የበቆሎ አይነቶች ናቸው። ስንዴ የዳቦ በፊት እስከ አንድ ሺ አንድ መቶ እስከ አንድ ሺ ሁለት መቶ ነበረ። አሁን ወርዶ ከዘጠኝ መቶ ሀምሳ እስከ አንድ ሺ ብር ነው የቅንጬ ከአንድ ሺ አምስት መቶ ሁሉ የደረሰበት ወቅት ነበር፣ በተለይ በአለፈው በሰኔ በሰኔና በግንቦት አካባቢ። አሁን ግን ከአንድ ሺ አንድ መቶ እስከ አንድ ሺ ሁለት መቶ ነው። ጤፍ ቀይ አሁንም አንጻራዊ ነው። አንድ ሺ አንድ መቶ እስከ አንድ ሺ ሁለት መቶ ነው። ሰርገኛ ከአንድ ሺ ሶስት መቶ እስከ አንድ ሺ አምስት መቶ ነው። ነጭ ማኛ አንድ ሺ አምስት መቶ እስከ አንድ ሺ ሰባት መቶ ነው። እንደየሀገሩና እንደ ጥራቱ ይለያያል ማለት ነው። ከአንድ ሺ አምስት መቶ ይነሳል እስከ አንድ ሺ ሰባት መቶ ይቆማል ማለት ነው። ከዚህ በላይ የለም ከዚህ በታችም የለም። ነጭ ጤፍ እንትን ያላለ ካልሆነ በጥራጥሬ በኩል ይሄን እንደሆነ አሁንም በባቄላ ከአንድ ሺ ስድስት መቶ እስከ አንድ ሺ ሰባት መቶ ነው። ባቄላ ወፍራሙ እስከ አንድ ሺ አንድ ሺ ሰባት መቶ ሀምሳ ይወጣል። አተር አንድ ሺ ስድስት መቶ ሀምሳ ነው። ምስር እስከ ሁለት ሺ ስምንት መቶ እስከ ሶስት ሺ ሁሉ የገባበት ሁኔታ አለ። አሁን ምስር እና ሽምብራም እንደዚሁ ትንሽ ወረድ ይላሉ። ምክንያቱም ታህሳስ ላይ ነው እሱ ገና የምርቱ ጊዜ ስላልደረሰና አሁን ይመጣልም ተብሎ ስለማይጠበቅ እነዚህ ትንሽ ሽምብራና ምስር ናቸው ንትነገበጉት እንጂ ባቄላም በአንጻራዊነት ትንሽ ወረድ ብሏል። በዚህ ወር አተርም እንደዚሁ እስከ ስምንት መቶ ሺ ዘጠኝ መቶ ሁሉ ያጣበን ነበር። አሁን አተር አንድ ሺ ስድስት መቶ ሀምሳ ወርዷል። እስከ አንድ ሺ ስድስት መቶ ማለቃጫ ጭናከል አቶ ሳሚ ሁሴን የአዲስ አበባ ህል ነጋዴዎች ማህበር ሊቀመንበር። ከዚህ ጋር እንግዲህ በዚህ ክረምት የክረምቱ ዝናብ ዘጊቶ ከመጀመሩ ጋር ሲታይ አሁን ያለው ገበያ የእህል ዋጋ ከሌሎች ክረምቶች በምን ይለያል? እኛ ላይ እንግዲህ በነጋዴ እንትን የምናየው በገበሬ እንትን አይደለም። እህሉ በአሁኑ ሰዓት ምንም ከሌላ ጊዜ ክረምት የተለየ አደባብ አይደለም፣ አሁን እየገባ ያለው ወደፊት የሚመጣው እንግዲህ የዝናቡ መቆራረጥ ምናምን የሚባለው ነገር በገበሬው በኩል የሚያስከትለውን እንትን የወደ ኋላ እንትን ባናቅም በአሁኑ ሰዓት ግን እህል በሌላ የዛሬ አመት ነሐሴ እና የዛሬ አመት ሀብሌ ከሚገባው እህል ባልተናነስ ሁኔታ ነው። በረንዳችንም በቁጥር በየቀኑ የገበያ ጥናት አለን፣ የገበያ ቁጥጥርም አለን ከንግድ ቢሮ ጋር በመጣመር በምናደርገው የእህል ግብይት እንትን የመኪኖች አገባብ ከየክፍለ ሀገሩ መኪና በብዛት እየመጣ ነው ያለው። ምንም አይነት በዚህ እንትን የለውም። ከዛሬ አመት ነሐሴ ወር ከሚገባው የዘንድሮ ነሐሴ ወር የሚገባው እንትን አላደረገም። እንደ ዝናቡ እንደሚባለው እንትን በፍጹም እንትን አላደረገንም። እህሉ እየገባ ነው። አሁን ዛሬ ራሱ በጣም ቦታ ሌላ ጊዜ ማክሰኞና ሰኞ ሮብና አርብ ነው በብዛት ዛሬ ማክሰኞ ራሱ እህል የማይገባበት ቀን የሚባለው ዛሬ ራሱ መቆሚያ አልነበረም። በጣም ነው የገባው መኪና። እና ለዚህ ለዋጋው እንትን መውረድ ምክንያት ነው ነው የራሴ ምክንያቱ ምንድን ነው ብለው ያስባሉ። ብዙውን ጊዜ እንግዲህ የክረምቱ ዝናብ ዘጌት በሚልበት ጊዜ ገበሬ እየፈራ ምርቱን ወደ ገበያ ይዞ ያለመውጣት ሁኔታ ስላለ የዋጋ መጨመር እንደሚታይ ነው የሚታወቀው። ያው የአቅርቦትና የፍላጎት ጉዳይም ስለሆነ። አሁን ግን ለምን ይመስሎታል? ምርቱ ወደ ገበያ እየገባ ያለው ምን ምክንያት አለው? የተለየ ነገር ካለ እንግዲህ ይሄንን ምናልባት የግብርና ባለሙያዎች ቢናገሩት የተሻለ ነው። እኔ ነጋዴ ነኝ። ነጋዴን ነው የምወክለው። እህሉ ሲመጣ ተቀብሎ ለበላተኛው ለተጠቃሚው ማድረስ ነው። በዚህ ባለፈው ዓመት ውስጥ ከሁለት መቶ ሰባ ሚሊዮን በላይ የግብርና ምርት መገኘቱን የኢትዮጵያ የግብርናና የገጠር ልማት ሚኒስቴር ያወጣቸው መረጃዎች ይጠቁማሉ። ሆኖም በቀጣዩ አመት ምርት ላይ የዝናብ እጥረቱ የሚኖረው ተጽዕኖ አሳሳቢ መሆኑን የዓለም አቀፍ ድርጅቶች በመግለጽ ላይ ናቸው። በአዲስ አበባ የምጣኔ ሀብት አማካሪው ዶክተር ደምስ ጫን ያለው የዝናብ እጥረቱ ሊያስከትል የሚችለው የዋጋ ጫና የክረምቱ ዝናብ ዘግይቶም ቢሆን በመጀመሩ ተቃሏል ይላሉ። ክረምቱ እንደሰማችሁት ማህሩ ትንሽ ዝናቡ አመጣቱ ጥሩ አልነበረም፣ ግን አሁን ላይ ትብዬ እየዘነበ ነው። ቢሆንም ለዋና መጀመሪያ በረዥም ዝናብ ለሚበቅሉ እህሎች ጥሩ አልነበረም የሚል ድምዳሜ ላይ ነው የተደረሰው። በነገራችን ላይ የመኸሩ ብቻ ሳይሆን በልጉ ላይም እንደዚሁ ትንሽ የዚህ የዝናቡ መዛዋት ጉዳይ ችግር እንደ ፈጥሮ እንደነበር ነው። እንግዲህ በምርት ላይ የሚታየው እንግዲህ ብዙውን ጊዜ ከአስቀድሞ እንግዲህ አንድ ዓመት የዘለቀ ነው የሚሆነው። ሁለት የምርት ወቅቶች ላይ የዝናቡ ሁኔታ ያልተስተካከለ ከሆነ በአጠቃላይ በገበያ በተለይ ደግሞ በሸማቹ ላይ የሚኖረው ተጽዕኖ ከአቅርቦት ጋር የተያያዘ ስለሚሆን ምንድን ናቸው በአቅርቦት በኩል ያሉ እክሎች እንደምታውቀው ዋጋ የሚወሰነው በገበያ ላይ ያለ የፍላጎትና የአቅርቦት መመጣጠን ወይ አለመመጣጠን የሚፈጥሩት ሁኔታ ነው። አቅርቦትን ከሚወስኑት ነገሮች አንዱ ምርት ነው፣ ራሱ በወቅቱ የተመረተው የምርት መጠን ሲሆን ሁለተኛው ግን የተመረተው ምርት መጠን ለብቻው አቅርቦቱ ላይ ችግር የለውም። ለገበያ ላይ የቀረበው ይሄም እንግዲህ መጠን ነው። የገበያ ላይ የሚኖረው መጠን ደግሞ የግዴታ ዘንድሮ የተመረተው ምርት ብቻ አይደለም። ቀደም ሲል የተመረተውና በስቶር ሊቆይ የሚችሉ ቆይተው የሚወጡ ሊኖር ይችላሉ። ከዛ በተጨማሪ ደግሞ በወቅቱ በገበያው በሀገር ውስጥም ባይመረት፣ ለምሳሌ በሀገር ደረጃ ስናወራ ማለት ነው። መንግስት ከውጭ አስገብቶ ገበያው ላይ ዋጋንም ለማረጋጋት ብሎ የሚያደርገው፣ ለምሳሌ በስንዴ ለረዥም ጊዜ ስናደርግ የነበረው ነው ሁኔታ አቅርቦት ውስጥ የሚካተት ነገር ነው። ስለዚህ እነዚህ ተደምረው ነው አቅርቦት የሚለውን የሚወስኑት። እስካሁን ድረስ ሲግኒፊካንት የሆነ የዋጋ ጭማሪ ያለ የሚል እየሰማንን አይደለም እያየንም አይደለም። ግን አሁን በምንለው ምክንያት ተፈጠረ የምንለውን ችግር ግን ልናየው የምንችለው አሁን አይደለም። ኦኬ። ስፔኩሌተርስ ሊኖሩ ይችላሉ። ግን አሁን የሚደረገው ኢንተርቬንሽን እስካሁን ድረስ የፈ- በዋጋ ላይ በዚህ በአጭር ጊዜ ውስጥ የታየ ጭማሪ ብዙም የለም። አድማጮች እናንተ በምትኖርባቸው አካባቢዎች ለሸመታ ወጥታችሁ የተመለከታችሁትን የገበያ ዋጋ በሚመለከት እስቲ አስተያየቶቻችሁን ላኩልን። በዚህ ዙሪያ በፌስቡክ ቪኦኤ አምሃሪክ፣ በኢሜይል ደግሞ ሆርን አት ቪኦኤ ኒውስ ዳት ካም አስተያየቶቻችሁን እንድትልኩልን እንጠይቃለን። ይህ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የደቡብ ሱዳን ፕሬዝደንት ሳልቫ ኪር በኢጋድ መሪዎች እርዳታ አዲስ አበባ ላይ የተደረሰውን የሰላም ስምምነት እንደገና እንዲዘገይ ካደረጉ በኋላ አሁን በመጨረሻ ሰነዱን ለመፈረም የተዘጋጁ ይመስላል። ይህም ላለፉት ሀያ ዓመታት በላይ የዚያችን ምሥራቃዊት አገር እድገት አሽመድምዶ ያቆየው የአንጃዎች ውጊያ ከፍጻሜ ሊደርስ እንደሚችል የጠቆመ የተስፋ ምልክት ነው ባለፈው ነሐሴ 24 2007 ዓ ምት ነበር በኢጋድ የቀረበው የሰላም ስምምነት ሰነድ ተፋላሚ ወገኖቹ እንዲፈርሙበት ቀነ ገደብ የተሰጠው። ሆኖም በስምምነቱ ዝርዝር ውስጥ አንዳንድ ያልተስማማሁባቸው ነገሮች ስላሉ ወደ አዲስ አበባ ተመልሼ ከመፈረሜ በፊት በጉዳዩ ላይ ከመንግሥቴ ጋር መምከር እችል ዘንድ ተጨማሪ 15 ቀን ይሰጠኝ ሲሉ ፕሬዝዳንት ሳልቫኪር ጠየቁ። የተቃዋሚ መሪው ሪክ ማቻርና ሌሎች ጉዳዩ የሚመለከታቸው ወገኖች ግን በሰነዱ ላይ ይፈርሙ እንጂ በነገሩ መጓተት ብዙዎች ተሰላችተዋል፣ ይልና የቪኦኤ ርዕሰ አንቀጽ ሀተታውን ይቀጥላል። በፕሬዝደንት ሳልቫኪርና ሪክ ማቻር መካከል የፖለቲካ ሽኩቻ ተፈጥሮ በደቡብ ሱዳን ውጊያው ከሁለት ዓመታት በፊት እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ከተጀመረ ወዲህ ቁጥራቸው ያልታወቀ ብዙ ሰዎች ተገድለዋል። ከሁለት ሚሊዮን በላይ ከቤት ንብረት ተፈናቅለዋል። ግጭቶቹ አሁንም አላቆሙም፣ እንደቀጠሉ ናቸው። ኪር ጉዳዩን ላጥናና እፈርማለሁ እስከዚያው ጊዜ ይሰጠኝ ባሉበት በአሁኑ ወቅት እንኳ ውጊያው አላቆመም። ከሁለት ቀናት በኋላ ግን የተባበሩት መንግስታት ድርጅት ውጊያው እንዲቆምና ስምምነቱ እንዲፈረም ለማበረታታት ተጨማሪ እርምጃዎች እንወስዳለሁ ብሏል። ከእርምጃዎቹ መካከልም ዓለም አቀፍ የጦር መሣሪያ ማዕቀብ አስፈላጊነት አንዱ ነው። ፕሬዝደንት ሳልቫኪር ለዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በቅርቡ ስልክ ደውለው ሰነዱ ላይ የነበሩን ችግሮች ተወግደዋል በስምምነቱ ላይ የኔን ስም ለማከል አቅጃለሁ ብለዋል። ይልና ርስሐን ቅጽዋት ታሁን ሲያጠቃልል ዩናይትድ ስቴትስ የሰላሙ ስምምነት በተቃዋሚው መሪ ሪክ ማቻርና ሌሎች ቁልፍ ቡድኖች መፈረሙን በደስታ ተቀብላለች። የደቡብ ሱዳን መንግስትም የእነርሱን ፈለግ በመከተል ይፋ ስምምነቱን ይፈርም ዘንድ ጥሪ እናቀርባለን። የሰላም ስምምነት ሰነዱ የኢጋድ ብቻ ሳይሆን የእንግሊዝ፣ የኖርዌይ፣ የቻይና፣ የአፍሪካ ህብረትና የዓለሙ ድርጅት ድጋፍ አለው። ዩናይትድ ስቴትስ ከዓለም አቀፍ ሸሪኮች ጋር በመሆን የሰላም ሂደቱን በሚያደናቅፍ ወገን ላይ ስለሚወሰደው እርምጃ ትመክራለች። ፕሬዚደንት ኦባማም ሂደቱን የሚያደናቅፍ የሚከፍለው ዋጋ እንደሚኖር ግልጽ አድርገዋል ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ለማጠቃለያ በቂ ሰዓት የለንም። አሉላ አንድ ጥሩ ዜና አለ። ጥሩ ዜና ግን የገንዘቤን አሸንፋለሁ ባለችው መሰረት ቃሏን ጠብቃ አሸንፋ ወርቅ አግኝታለች ለኢትዮጵያ በ1500 ሜትር። እሁድ ደግሞ ሌላም አላት በ5000 የግማሽ ፍጻሜ፣ ያኔ ደግሞ እንዲቀናት እንመኛለን። ልክ ነው። የእህቷ ጥሩነሽ ዲባባ ከ ከሰባት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2008 ዓመተ ምህረት እዚያው ቤጂንግ በበርድ ስኔስት ወይም የወፍ ጎጆ ቀጥታ ትርጉም ስቴዲየም በኦሎምፒክ በአምስትና በአስር ሺ ሩጫ ውድድሮች በሁለቱም የወርቅ ሜዳሊያ ማግኝቷ። ታሪክ መስራቷ ይታወሳል። የቤተሰብ ነው ጉዳዩ። ስፖርት ባህላችን ነው ብለናል። አድማጮች፣ ዝግጅታችንም በዚሁ ሊጠናቀቅ ነው። የትግርኛው ስርጭት ይቀጥላል። በእኛ በኩል በእኛ ግን በ22 በ19 በ25 ሜትር ባንድ ስናስተላለፍ የቆየነውን ፕሮግራም ወይም ዝግጅት እዚህ ላይ ያጠቃልላል። ያስተናገድናችሁ አዲሱ አንበበና አሉላ ከበደ ነን። ነገ ረቡዕ ምሽቱ ሶስት ሰዓት ላይ መደበኛው ዝግጅታችን፣ ከምሽቱ አንድ ሰዓት ላይ ደግሞ እስከ አንድ ተኩል ልዩ ዝግጅት ይኖረናል። እስከ ነገ ደህና ደሩ።